ልዑል ኤርምያስ ሳህለ ስላሴ ኃይለ ስላሴ የኢትዮጵያ ዘውድ ምክር ቤት ፕሬዚደንት፣ የዘውድ ምክር ቤቱ መቶ ሃያ አምስተኛውን የአድዋ ድል በዓል አከባበር አስመልክቶ ባወጣው መግለጫ የአድዋን ድል ለአንድ ዓመት ያህል እስከ የካቲት 22 2014 ድረስ ሲያስብ ይቆያል ብሏል። ምክር ቤቱ ከሌሎች ዓመታት በተለየ ከዚህ ውሳኔ ላይ የደረሰበት ዋነኛ ምክንያት ምንድን ነው? እስከ ቀጣዩ የአድዋ ድል በዓልስ አመቱን ሙሉ ክብረ በዓሉ በምን ምክንያት እንዲዘከር ነው ትልሙ? በመጀመሪያ ይህን እድል ካሳሁን ስለፈተኝ እና እንደገና ከኦስትሬሊያ ከሚገኙ ወንድሞችና እህቶች ጋር ለመገናኘት ስላበቃን በጣም እግዚአብሔር ይስጥልኝ ማለት ፈልጋለሁ። በእኔ በኩል ለዚህ ውሳኔ የሆነው ታላቁ ምክንያት መቶ ሀያ አምስት አመት ትልቅ የሚከበርበት አመት ነው። በዚሁም ምክንያት የተለያዩ ዝግጅቱን ዝግጅቶችን በማዘጋጀት ለአመት ያህል ሊከበር የሚል ውሳኔ ላይ የደረስበት ምክንያት ይህንኑ ዋነኛውንና ታላቁን በዓል ተገቢውን ክብርና ተገቢውን ትኩረት ለመስጠት ነው። ያየኸው ደግሞ በተለያየ መስክ ዛሬ ለመጀመሪያ ጊዜ ኢትዮጵያ ውስጥ እንደዚሁ በሰፊው መከበሩ ሊያበረታታን ችሏል። ወጣቱ ትውልድ ደግሞ ታሪኩን እየረሳ የመጣውን በዚህ ወንስ ዓመት ውስጥ ይበልጥ እነሱ ላይ ትኩረት በመስጠት እነሱም ግንዛቤ እንዲወሱ ነገሮች ተደጋግሞ ሲነገሩ ከውሸቱ ተርቆ ወደ እውነታው ይመጣል በማለት አስበን ነው። ሌላው የዘውድ ምክር ቤቱ ባወጣው መግለጫ ላይ ሰፍሮ የሚገኘው አድዋ እያንዳንዱ ኢትዮጵያዊ ሌላውን ኢትዮጵያዊ ያከበረበት ወቅት ነበር የሚል ነው። በአንድ በኩል በአሁኑ ወቅት በዚህ ሳቤ የሚስማሙ እውነት ነው ኢትዮጵያ ዛሬም ድረስ እንደ አገር ጸንታ የቆየችው የአድዋ ድል መንፈስ በዜጎች ውስጥ ሰርጾ ስላለ ነው የሚሉ ወገኖች አሉ። በሌላ በኩል በጎሳ የማንነት ፖለቲካ ውስጥ ኢትዮጵያዊነት መንፈስ ተሸርሽሯል የሚል ስጋት ያላቸው ወገኖች አሉ። በአሁኑ ወቅት በሀገር ውስጥም ሆነ በባህር ማዶ ነዋሪ ኢትዮጵያውያን ዘንድ ያለውን የኢትዮጵያዊነት መንፈስ በእርሷ አተያይ እንደምን ይገልጹታል? ኢትዮጵያዊነት በአሁኑ ወቅት በኢትዮጵያውያን ዘንድ በምን መልኩ ሰርጾ ይገኛል ይላሉ። መቼም ያለፉት ሁለት አመት ሶስት አመት የዶክተር አብይ ስልጣን ላይ ከመምጣቱ ወዲያ ኢትዮጵያውን ነቲ እየጠነከረ የመጣ ይመስለኛል። በእኔ ግንዛቤ፣ በዘውድ ምክር ቤቱ ግንዛቤ ይሄ ትልቅ ድጋፍና ደግሞ የሚሰራው ማበረታት ያስፈልጋል ብዬ አምናለሁ። የሚያሳዝነው ሀገራችን በዘር ተለያይታ የምንሰማው ሁሉ የሚያሳዝንና የሚዘገንኑ ሌሎች ተስፋ ሊያስቆርጡን ቢችሉ ዋነኛው ግን ይሄ ትውልድ እንደ ቀድሞ አባቶቹ እነሱም እኮ ችግር ሳይኖርባቸዋል ማ አልነበረም ግን፣ ችግራቸውን ወደ ጎን በመተው አንድነትንና ራሳቸውን በአንድ ኃይል አዘጋጅተው ነው ለድል የበቁ እና አሁን ኢትዮጵያ ደግሞ በተከበበችውና ብዙ ትኩረት በተጣለባት ጊዜ ብዙ ፈተናዎች ፊቷ ላይ ተደቅነው እያለ ከዚህ መስል ከአባቶቻችን ትንሽ የነሱን የእነሱን እውቀትና ብህልነት መውሰድ መቻል አለብን። ይሄንን ደግሞ ካልወሰድን እንዴት አድርገው ነው ልጆቻችን የወደፊቱን እድላቸውን የሚመሰርቱት? ይሄ በእውነት እነሱ የሰጡን ታሪክ ለእኛ ብቻ ሳይሆን በሞላ በሚገኘ አፍሪካን ሀገሮች እንደዚሁም የተጨቀኑት ሀገሮች ላይ ትልቅ ምሳሌ ሆኖ እስከዛሬ ይዘከርበታል። እኛ ብቻነን ድላችንን እና የወረስነውን ሀብት ተገቢው ግንዛቤና ና ተገቢውን ክብር ያልሰጠ አሁን እንዳነሱት ኢትዮጵያ ውስጥ ለሶስት ዓመታት ያህል በለውጥ ሂደት ላይ የምትገኝ ሀገር ናት። ለዘውድ ምክር ቤቱ ለውጡ እንቅስቃሴዎች ምን ያስገኛቸው ትሩፋቶች አሉ ማለት ይቻላል? ዘውድ ምክር ቤት ውስጥ ባለፉት ሶስት ዓመታት የባህር ማዶና ሀገር ቤት እንቅስቃሴዎቹ ምን ይመስላሉ? ምቼም እኛ ቀደም ብለን አድዋ ታሪክን ላለፉት ሀያ ዓመታት እንደዚሁ በየዓመቱ እያከበርን እየዘከርን የወጣቱ ትውልድ በተጨማሪ ግንዛቤ በታሪኩ እንዲወስድ ከታሪክ እንዲማር ጥረናል። ዛሬ የምናየው ደግሞ ይህንን ተቀብሎ የኢትዮጵያ መንግስት የታሪክን ውጤት ተገንዝቦ ለአዲሱ ትውልድ ደግሞ ያ ያነበረውን የአባቶቻችንን ወኔ ወደ ስራ ለመቀየር ወደ ፍትህ ለመቀየር ወደ አዲሱ ትውልድ በራሱ ተማምኖ በታሪኩ ተማምኖ የራሱን እድል ለወደፊት እንዲፈጥር እና ራዕይ እንዲኖረው ለሚያደርጋቸው ሁሉ በእውነት በጣም የሚያስደስትና ጥሩ አጀማመር ነው ብዬ ያምናለሁ። በተቃራኒ መቼም ፈተናዎች አይቀሩም። አይዙ አሁንም ሊፈታተኑ ታሪካችንን ለማዋረድ ወይም ታሪካችንን በእነሱ በፈለጉት አስተሳሰብ ለመቀየስ የሚፈልጉ ሀይሎች አሉ፣ ግን ማንኛውም ጊዜ የኢትዮጵያ ሕዝብ ተሰባስቶ ተዋልዶ ተጋብቶ በሰላም የኖረ ሕዝብ ነው። ያንን ደግሞ ማሳጣት መስጠት ያቻልን ትውልዶች በእውነት ትልቅ ትልቅ ነገር ቀምተነዋል ብዬ አምናለሁ። በዚህ አጋጣሚስ የመቶ ሀያ አምስተኛውን የድል በዓል ምክንያት በማድረግ በሀገር ውስጥም ሆነ በባህር ማዶ ላሉ ኢትዮጵያውያን ወገኖች በዘውድ ምክር ቤቱ ስም የሚያስተላልፉት መልእክት ምን ይሆናል? ያለፈው ሳምንት በታወቀው የመጽሐፈ ቅዱስ ቤተ መዘክር ምክር ቤቱ ተሳትፎ ቅዳሜ መጋቢት አስራ አንድ ቀን ሁለት ሺህ አስራ ሶስት ዓመተ ምሕረት የሰጠሁትን ስፒች እንደገና ፈቃደር ቢሆን ባነበው ደስ ይለኛል። መልካም። ብፁህ አቡነ ፋኑኤል፣ ፓስተር ሃምፍሪ አሊጋዝ፣ ኢማም ጀማል በሽር፣ ክቡራን እና ክብራት በዛሬ ዕለት እዚህ ስለተገኛችሁ እናመሰግናለን። በመጀመሪያ በዚህ ታላቅ የመጽሐፈ ቅዱስ ቤተመዘከር ለዚህ ዝግጅት እንድንጠቀምበት የረዱንን ፕሮፌሰር ጄፍ ካሎና ዶክተር ማርክ ብላሲግን ለማመስገን እፈልጋለሁ። እንደዚሁም ልጃናኔ አበበንና ወይዘሮ ራህል ጌታቸው የማንበሳ ተቋምን ላደረጉት ከፍተኛ ዝግጅት ምስጋናዬን አቀርባለሁ። ዛሬ በተለያየ ምክንያቶች ተሰባስበናል። ከሁሉ በላይ ዋነኛው ምክንያት የጸሎትና የቁርስ መንፈሳዊ ገጽታው አለው። ከዚህም ምክንያት ቀጥሎ የመቶ ሀያ አምስተኛው ዓመቱን የታላቁ ያዳዋ ድል ለማክበር ነው። ሶስተኛም ጸሎታችን ይህን ታሪክ አጣምረን የወደፊት እርምጃችንን በተስፋ እንዴት እንደምንገነባ ለማሳሰብ ያህል ነው። መጀመሪያ ጸሎት ለሰላም ለእርቅ፣ ለአንድነት እንጸለያለን። በሀገራችን ኢትዮጵያ፣ በዚህም በምንኖርበት ሀገር ሰላሙን እንዳያወርድልን አምላካችንን እንለምነዋለን። እኔንም ጨምሮ ብዙ ኢትዮጵያውያን ላለፉት ሀምሳ ዓመታት ከሀገራቸው ተሰደው ምቀኝነት፣ ቅናት፣ ቂም በቀል ስላየሉብን ያንን መናወጥ ሸሽተን እዚህ መተን የሰው ልጅ ጸባዩ እንደ ድክመቱ ባየለበት ተመሳሳይ በሆነ እዚህም በምዕራቡ ዓለም እነዚህ ባህሪዎችም ገጥመውናል። ስለዚህ ፈጣሪያችን የምንለምነው ወንድምና እህቶቻችንን የማንፈራበት የማንሸሽበት ዓለም እንዲያደርግልንና ወንድምና እህቶቻችን የሆኑ ልጆቻችንም ሁላችንም በፍቅር በትህትናና በመተዛዘን እንድንኖር ያደርግልን ዘንድ ነው። ሁለተኛ ታሪካችን የምንመኘውና የምንጸልይበት የወደፊት እድላችንን ታሪክን ስናስብ እንገነባው እንችላለን። የሀገራችን ኢትዮጵያ ታሪክ ከንጉስ ሰለሞንና ከንግስት ሳባ ከልጃቸው ከቀዳማዊ ምኒልክ ጊዜ ወዲህ ብዙ ሺህ ዓመት አስቆጥሯል። ብዙዎች ግን የዘመናዊት ኢትዮጵያን ታሪክ ከአንድ ሺህ ስምንት መቶ ዓመቶች ብቻ ነው የሚቆጥሩት። የኢትዮጵያ ነገስታት ጠርፎችን ካያሉ አውሮፓውያን ኮሎኔል ውስጥ ጥቃት ጠብቀዋታል። ይህ ብርታታቸው ኢትዮጵያ ብቸኛዋ ነፃ አፍሪካውያን መንግስት እንድትሆን ያበቃት ሲሆን ዋነኛው ምክንያት የዛሬ የመቶ ሀያ አምስት ዓመት የአድዋ ላይ ጣሊያንን ድል በማድረጋቸው ነው። በኤርትራ የተነሳው ዓመት ትልቁን ግጭት ሎክሶ ጣሊያን ኢትዮጵያን እንድትወር ምክንያት ፈጥሮብን ነበር። የኢትዮጵያ ሰራዊት ጣሊያንን አድዋ ላይ በየካቲት ሀያ ሶስት በአስራ ስምንተኛው ሰማንያ ስምንት ዓመተ ምህረት ሲገጥም ጣሊያኖች በሶስት ክፍል ጦር ተደራጅተው ሲገሰግሱ እግዳቸው በጦርነቱ እርስ በእርስ ለመደጋገፍ ደጀን ለመሆን ነበር። የመሬቱ ግን አቀማመጥ ለእግዳቸው ሳይመች ቀርቶ እነሱም ሳያስቡት ክፍለ ጦራቸው ተራርቆ ቀረ። የኢትዮጵያ ሰራዊት እየለያየ ከበባቸው እና ጠፋቸው። የወራረን ሀሳብ እዛው አስቀረው። የአድዋ ድል በሞላ ዓለም ነው ያስተጋባው። ለአውሮፓ ኮሎኒያሎች ይህ የአፍሪካ ድል በዓለም ላይ የዘረጉት የበላይነታቸውን አናጋባቸው። ከዛም አልፎ የተጨነቁ ሁሉ በተቃዋኞች ላይ ለማመፅና ድል ለማድረግ እንዲችሉ ቃዋሚ የሆነ ምሳሌ ሆኖ ቆመላቸው። ይህ ምሳሌ የሀያኛው ክፍለ ዘመን ሂደታችንን ወስኖታል። በአስራ ዘጠኝ ሰላሳዎቹ እና በአስራ ዘጠኝ አርባዎቹ ላደረግነው ጸረ ፋሽስም ትግል ጦራ ሆኖልን ነበር በዚህም ዘመን ሊሆን ይቻላል የብዙ ሺህ ዓመት ታሪካችን በአንዲት ቀን ተንጸባረቀ። የአንድነታችን ክብራችንም የማንነታችንም ምልክት ሆነ። ሶስተኛ፣ የወደፊት ዕድላችን። ወደፊቱን መንገዳችንን ስናስብ ታሪክ ብቻውን ማየት ምንም ጥቅም የለውም። ባለፉት ሀያ ዓመታት የኢትዮጵያ ዘውድ ምክር ቤትና ደጋፊዎቹ እየተሰባሰብን ይሄን ታላቅ ድል ስናከብር ነበር። ግን ይሄ አከባበር ዋጋ የሚኖረው የወደፊቱንም እያገናዘብን መሆን እንዳለበት ለማሳሰብ እወዳለሁ። በታሪካችን ብንኮራም ወደፊትስ ምንድን ነው መሰረት ያለን? ለልጆቻችን እና ለልጅ ልጆቻችንስ ምንድን ነው የምናወርሳቸው? በምን ማስተመቻል አለብን? የራሳችንን ተቋማት ለማደራጀት እና ለመጠናከር ከዓለም አቀፍ ድርጅቶች እና ተቋማት ጋር የግንኙነትን ድልድይ መፍጠር አለብን። ኢትዮጵያ በተባበሩት መንግስታትና በአፍሪካ ህብረት መቋቋም ላይ ከፍ ያለ ሚና ተጫውታለች። ዛሬ ግን በእነዚህ ተቋማት ላይ ያላት ዋናዋ እና ቦታዋ ምን ላይ ነው? የታላቁ ህዳሴ ግድብ ግንባታ እና ሙላት ዙሪያ ያለው ሁኔታ ሌላ ትምህርት ሊሆን ይገባዋል። የሱዳንና የግብፅና የአሜሪካን መንግስታቶች ቢሆኑ ተችተውናል፣ አውግዘውናል። እኛ ግን በመሪነት መንፈስ ከአካባቢ መንግስታት ጋር በህብረት ሰርተን ሁላችንንም ከድህነት ለመውጣት መጣር አለብን። የአባይ ኃይል ስለ ሀገራችን ስለ ህዝባችን ኃይል መቻሌ ሊሆን ይገባዋል። ሰላምና መረጋጋትን በኢትዮጵያዊና በሞላ አፍሪካ ቀንድ ለማስፋት ስለ እድገታችንም ስለ ቋሚነቱ ማስፈን መቻል አለብን። የኢትዮጵያ መንግስትና የግል ንብረቶች አብረው መስራት ለወጣቱ ትውልድ ስራ በመፍጠር ሀገራችንን ቢታደጉ ይገባል። በቅርብ ዘመናት በተለይ በሴቶች እና በኢኮኖሚ ፖለቲካዊ እድገት ላይ ታላቅ ምሳሌ የሆኑ እርምጃዎችን እያየን ነው። ይህ በግድ መቀጠል አለበት። የዳያስፖራችንም አለም አቀፍ አቋቋም መስፋት እና ማደግ አለበት። ኢትዮጵያዊ ህብረተሰብ ዛሬ የዓለም አቀፍ ሆኗል። በዩናይትድ ስቴትስ፣ በካናዳ በኦስትሬሊያ፣ በእንግሊዝ፣ በጀርመን፣ በጣሊያን እና በመካከላኛው ምስራቅ በያለሙ ለመገኘት ችለናል። በእነዚህ ህብረተሰቦች ውስጥ ሆነን አባቶቻችን ያሉበትንና እና ያላለሙትን የብልጽግና የልማት ታሪክ አስመዝግበናል። ታዋቂ የሆኑ ምሁራን፣ ጸሐፊዎች የሚዲያ እና የቴክኖሎጂ ኮባኔዎችም መስርተናል። በአለም የታወቁ እና የተመሰገኑ ሐኪሞች፣ ጠበቃዎችም አሉን። ይህ ሁሉ መልካም ነገር ቢሆንም የመጀመሪያ እርምጃ ነው። ይህ እውቀታችን ችሎታችንና ብርታታችን ለሀገር ጥቅም እንዲውል መጣር ሁላችንም አለብን። በሀገራችን ህዝብን ሰላምና መቻቻልን ለማስፋት በግድ መስራት አለብን። ባለፉት ስድስት ወራት እጅግ የሚያሳዝንና የሚያሰቅቅ ዜና ከሀገራችን ስንሰማ ቆይተናል። ስለ ሁከት፣ ቃጠሎና ግድያ እንሰማለን። ከየአቅጣጫው መወነጃጀልንም ጭምር እንሰማለን። ብዙ ያልተረጋገጡ የዘር ማጥራት ወንጀሎች ከተለያዩ አካባቢዎችም መስማት ችለናል። በምንሰማው ስለ ኢትዮጵያ ችግር ዛሬ ስለ ኦሮምነት፣ ስለ አማራነት፣ ስለ ትግራዊነት ሆኖ ብዙ ብሔሮች ስላሉን መጋጨታቸው የማይቀር ነገር ሆኖ ነው የሚጠቀስብን። ይህ ግን ኢትዮጵያውያን በሙሉ ሊያወግዙት የሚገባ የባዕድ አመለካከት ብቻ ስለሆነ ኢትዮጵያ ዝም ብላ በውጭ ሰው እጅ እየተሰበሰበች የብሔሮቿ ጥርቅም አይደለች። ሁላችንም አንድ ላይ የሰራናትን ተፈጥሯዊ አካል ብቻ ናት። የአድዋን ድል እንመልከት። እነዚህ ብሔሮች በሙሉ ጎን ለጎን ሆነው ለአንድ ዓላማ ነው የተሳተፉት። የትግራይ ጦር በራስ መንገሻ እየተመራ የኦሮሞና የሙስሊሞቹ ፈረሰኛ በንጉሥ ሚካኤል እየተመራ የሸዋ አማራ በአፄ ምኒልክ እየተመራ በዘር በጎሳ ሳይጨቃጨቁ ሳይከፋፈሉ በአንድነት ለጥንታዊ ባህላቸው ተቃዋማቸው ነው የወደቁላት። ኢትዮጵያ ታላቅ የሆነ ታሪካዊ የባህል ውርስ አላት። ይህ ያለንበት ታላቅ ሚዚየም የሚዘክረውን መጽሐፈ ቅዱስን ስናስበው ኢትዮጵያ በመጽሐፍ ቅዱስ ውስጥ ካሉት ቀድሞ ሀገሮች አንዷ ናት። በመጽሐፈ ቅዱስ ውስጥ በአስር መጽሐፋት ውስጥ ተጠቅሳለች። በመዝሙረ ዳዊት ውስጥ ኢትዮጵያ እጃቸዋን ወደ እግዚአብሔር ትዘረጋለች ይችላል ይህ የእግዚአብሔርን ታላቅነት የሚያሳይ ትንቢትም ነው። መንፈሳዊ ታሪካችንንም ያንጸባርቃል። ዛሬ ምሁራን ስለ ኢትዮጵያን ክርስትና ጥንታዊ በይበልጥ እየተረዱ ይገኛሉ። በኋላ ቀራቢ የሚገኘው የአቡነ ገሪማ ገዳም ውስጥ ያለው ጥንታዊ መንገድ ከአንድ ሺ አምስት መቶ ዓመት እኔ እንዳለው በምርምር ተረጋግጠዋል። ከዓለም ውስጥ ካሉት ከስላዊ መጻፋት ጥንታዊ ሆኖ ተገኝቷል እስካሁን መቆየታቸው ኢትዮጵያውያን ለታሪካችን ያለንና ፍቅርና ከበሬታ የሚያስመሰክር ሆኖ አግኝተነዋል። ከእንግዲህ ደግሞ ለሺህ ዓመት እንዲቆይልን ጸሎታችን ነው። ግን ጸሎት ብቻ አይበቃም። የኢትዮጵያ መንግሥት በቅርብ ጊዜ ታሪካዊ ቅርጾችን በመጠበቅ ዙሪያ ብዙ ወሳኝና ታላቅ ስራዎች ሰርቷል። ሁላችንም በዚህ ስራ ልንሳተፍና መንግስታችንንም መርዳት ይገባናል። ይህንንም ለማድረግ ከዓለም አቀፍ ህብረተሰብና ተቋማት ጋር ትስስሮችን መፍጠር በግገባናል። አንድ ቀን በዚህ ሙዚየም እና በታላለቆቹ የኢትዮጵያ ገዳማት ትስስር ፈጥረን ብዙ ጥቅም እና እርዳታ አግኝተን ታሪካችን እንዲጠበቅ ልናደርግ እንችል ይሆናል። የመንግስታችንን ታሪክ ለመጠበቅ ያለው ፍላጎትና ተግባር እጅግ ተስፋ ሰጪ ሆኖ እናገኘዋለን። ለበርካታ ዘመናት ታሪካችንን እንድናወግ ወይም እንደሚያሳፍር ነገር እንድንጥለው ተሞክሮ ነበር። አሁን ግን በታላቅ ትንሣኤ ላይ ደርሰናል። በሀገራችን ዙሪያም ሆነ በዓለም ዙሪያ ወንድሞቻችንና እህቶቻችን የዚህን ታላቅ በዓል ለመቶ ሀያ አምስተኛው መታሰቢያ በሰፊው እያከበሩት ይገኛሉ። ይህ ከታሪካችን የመማር የመጀመሪያ እርምጃ ሆኖ አግኝተነዋል። ከዚህም ቀጥሎ ከእርስ በእርስ የተዋጋናቸው ጦርነቶችም መማር አለብን። ከአብዮት ወዲህ አለመረጋጋትና ውጊያም አገራችን ላይ በሰውብናል። እርስ በርሳችን ከታሪካችንም ጋር ሰላምን መስፈር ይገባናል። ይቅርታንም ያለፈውን ትተን የወደፊቱን መራምድን ማወቅ ይገባናል። በዚሁ ዓመት በሀገራችን ምርጫ ይካሄዳል። ይህ ምርጫ ለብልጽግናችንና ለነፃነታችን ትልቅ እርምጃ ነው። እንዲሆንም ጸሎታችንም ተስፋችን ነው። ከታሪካችን፣ ከህብረታችን፣ ከብርታታችን እንደምንማር ጸሎታችን ሁል ጊዜ ነው። እግዚአብሔር ይስጥልኝ። ልኡል ኤርሚያስ ኃይለስላሴ ኃይለስላሴ የኢትዮጵያ ዘውድ ምክር ቤት ፕሬዝደንት፣ ስለ ቃለ ምልልሱ እናመሰግናለን። እግዚአብሔር ይስጥልኝ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።